ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ሃይላይ አብርሃ ገሰሰ በፍሊንድርስ ዩኒቨርሲቲ የተላላፊ በሽታዎች ተመራማሪ፣ ዶክተር ፍሳሐ ሃይላይ ተስፋይ በዲከን ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ተመራማሪ በቅርቡ ዘ ሄልዝ ክራይሲስ ኢን ኢትዮጵያስ ዎር ራቬጅ ትግራይ በሚል ርዕስ ኢትዮጵያ ፌዴራልና በትግራይ ክልል መንግስታት መካከል በተፈጠረው ወታደራዊ ግጭት ሳቢያ ትግራይ ውስጥ ያሳደረውን የጤና ቀውስ አስመልክቶ በኢትዮጵያ ኢንሳይት ላይ በጋራ የጥናት ግኝቶቻቸውን እና ምክረ ሀሳቦቻቸውን ያካተተ አንድ መጣጥፍ ለንባብ አብቅተዋል። ይህንኑ በማስመልከትም ሙሉ መረጃዎችን ማግኘት አዋኪ በሆነበት ሁኔታ የጤና ቀውሱን ለማመላከትና ግኝቶቻችሁ ሁን ለማስፈር የቻላችሁት እንደምን ነው? በሚል መጠይቅ ወደ ቃለ ምልልሳችን አምርተናል። ዶክተር ሀይላይ እንዲህ ሲሉ በቀዳሚነት ያስረዳሉ። አመሰግናለሁኝ ካሳሁን፣ ወደ ጥያቄ መልስ ከማለ በፊት ኤስቢኤስን ማመስገን እፈልጋለሁ። ምክንያቱም በዚህ የኢትዮጵያ ሚኒስትሪም ወይ በጣም አሉ የሚባሉ ኢትዮጵያ አሉ የሚባሉ ሚዲያዎች የጠቅላይ ሚኒስትሩ ቃላትን ብቻ ሲያሽሞንም ኖ ኢቭን የሰላም ሚኒስትር የሚባለውን በየህግ የህግ ማክበር ዘመቻ በሚል ፈሊጥ ስለ ትግራይ ሰቆቃ እንዳያወሩ አፋቸው በተለጎሙበት ሰዓት ኢቭን የሃይማኖት ሚዲያዎች ራሱ በዛ ዘጠና አምስት ፐርሰንት በላይ ክርስቲያን በሆነበት ክልል እነዚያ የሃይማኖት ሚዲያዎች ምንም በማያወሩበት ሰዓት ኤስቢኤስ አይ ቲንክ ዛሬ ለሁለተኛ ጊዜ እድል አግኝተናል ስለ ትግራይ አጠቃላይ ሰው ቃ ለመግለጽ እና በዚህ እንዳመሰግናችሁ እፈልጋለሁኝ። ወደ ጥያቄ ስመጣ፣ ካሳሁን እንደምናስታውሰው በፈረንጆቹ አቆጣጠር ከኖቬምበር ፎር ሁለት ሺ ሀያ ጀምሮ በኢትዮጵያ መከላከያ ሰራዊት የነዚህ የአማራ ተስፋፊ ሀይሎች የሚባሉሉ የሀይል ፋኖ እና ሚንሻ ኢቨን የኤርትራ ሰራዊት ከዛም አልፎ የፎርማጆ ሶማሊያ ሰራዊት በዩናይትድ አረብ ኤምሬትስ ሰው አልባ አየር ወይ ድሮን የምንለውን ታግዞ የትግራይ ሰው እና ንብረቱን ማውደው ከጀመሩ ይሄው ወደ አራት ወራት አካባቢ ተቆጥረዋል። በዚህም በጣም አቃቂ የሆነ የጅምላ ግዳያ ታይተዋል። ለመግለጹ በጣም በሚከብድ የግልና የጋራ ንብረት ወድመዋል። በአጠቃላይ ስናየው ኢኮኖሚያዊ፣ ማህበራዊ እና ሰብአዊ ቀውስ ተከስተዋል። የጤና ተቋማቱ ቀውስ ምን ደረጃ ናይ ነው ያለው የሚለውን ነገር ለማሳወቅ ነው የአመጣጥፍ እያሳተም ነው እና እንዳልከው ከዚህ በፊት በተደጋጋሚ እየተነገረ እንደነበረ ኢንፎርሜሽን ለማግኘት እጅግ በጣም አስቸጋሪ ነው የሆነው። ምክንያቱም ካሁን ድረስ በጣም በአብዛኛው ሁኔታ የኔትወርክ ጉዳይ እየሰራ አይደለም። ኢንዲፐንደንት ወይ ደግሞ ገለልተኛ አካል ሂደው ለማጣራት በሚሞክርበት ሰዓት ፍቃድ እያገኘ አይደለም። ስለዚህ እኛ እንደዚህ ሾልኮ ከሚወጡ የዓለም አቀፍ መጣጥፎች በተለይ በዩናይትድ ኔሽንስ ወይ በህብራት መንግስታት በዩኒሴፍ የሚባለውን በወርልድ ሄልዝ ኦርጋናይዜሽን ወይም ዳብሊው ኤች ኦ እና ድንበር የለሽ ሐኪም ባወጧቸው አንዳንድ መረጃዎች ተንተርሰን ከዛ በተጨማሪ ደግሞ ራሳችን ኢንፎርማ በሆነ ወይ የተወሰነ የትግራይ ጤና ክልል ቢሮ የጤና ባለሙያዎች ያለውን ነገር በተወሰኑ ሆስፒታሎች በማጥናት ከላካቸው ሰዎች ከአንዱ ጋር አወያይተን ነው ይህን ኢንፎርሜሽን ያወቅ ነው። ስለዚህ ይሄ የተሟላ መረጃ አይደለም። አብዛኛው መረጃ እንዳልኩት ወይ የዓለም አቀፍ ድርጅቶች ባወጡት መጣጥፍ እና ከዚህ ከአንድ ግለሰብ ጋር ካደረግነው ኢንተርቪው ጋር ነው ለጊዜው ያለውን የትግራይ የጤና ተቋም ደረጃ ለመመለስ የሞክር ነው ማለት ነው። ዶክተር ፍስሐ አሁን ዶክተር ላይ እንዳሉት የመረጃዎችን አሰባስባችኋል። እሱንም ቢሆኑ የመረጃ ግኝቶቻችሁ ምንን የሚያመለክቱ ናቸው? በአሁኑ ወቅት ያለው የጤና ተቋማት ግልጋሎቶች በምን ሁኔታ ላይ ይገኛሉ? ከሳሁን፣ መጀመሪያ ለተሰጠኝ እድል በእጅጉ አመሰግናለሁ። ሀይ ላይ ለኤስቢኤስ የሰጠው ምስጋና ሙሉ በሙሉ ገረዋለ። ምክንያቱም ብዙ የሀገራችን ሚዲያዎች ስለ ትግራይ ሕዝብ ችግር ለማወቅ ሞራልም ሆነ ፍላጎቱ ባጡበት፣ በተደጋጋሚ እኛንም ሆነ ሌሎችን በማቅረብ ያለውን ችግር ለመረዳት የኢትዮጵያ ሕዝብም እንዲረዳው በምታደርጉት ጥረት ምስጋናችንም እና አድናቆቴን ለመግለጽ እፈልጋለሁ። አቶ ካሳሁን ጦርነቱ ከተጀመረ ኖቨምበር ሶስት ጀምሮ ሀይለ ትን ባለው ትንሽ ለመጨመር ያህል የመገናኛ ዘዴዎች፣ የትራንስፖርት ዘዴዎች፣ የባንኪንግ፣ የመብራት እና ኤሌክትሪክ መገናኛ ዘዴዎች በሙሉ የተዘጉ ነበር። አሁንም ለተዘጉ ናቸው ከተወሰኑ ትላልቅ ከተሞች ውጪ። ስለዚህ አብዛኛው የትግራይ ህዝብ ከመሰረታዊ አገልግሎት የሚሰጡት ተቋማት የምንላቸው የኤሌክትሪክ የመብራት የባንኪንግ እና የሕክምና አገልግሎት ውጭ ይገኛል። ነገሩ እየከፋ የመጣውም መቀሌ የተያዘ ከተባለ ኖቨምበር ትዌንቲ ኤይት ወይም ሀያ ስምንት ወዲህ ሶስት የተለያዩ ኃይሎች የአማራ ክልል መንግስት፣ የፌዴራል መንግስት እና የኤርትራ መንግስት በተቀናጀ መንገድ ዘረፋ፣ ግድያ፣ ውድመት የተስፋፋበት ጊዜ ነው ማለት ይቻላል። ላለፉት ሶስት ወራት በዚህ ምክንያት ከፍተኛ ውድመት እና ዘረፋ ከተፈጸመባቸው የህዝብ መገልገያ ተቋማት አንዱ የጤና ተቋማት ናቸው። ጤና ተቋማቶቹ በደረሰባቸው ዘረፋና ውድመት ምክንያት አሁን አገልግሎት ወደ ማይሰጡበት ደረጃ ደርሶ ይገኛሉ። ይህንን ያሳሰብነው ጽሁፍ ውስንነቶች ሊኖሩት ይችላሉ። ምክንያቱም ላይ በጠቀስኳቸው ምክንያቶች የትራንስፖርቴሽን፣ የመገናኛ ዘዴ እና ሌሎች አገልግሎት መስጫ መሳሪያዎችን በተዘጉበት ስላካሄድ ነው። ውስንነቶቹ እንዳሉ ሆኖ ግን እንደ መነሻ ሀሳብ፣ በተቻለ መጠን ያለውን ችግር ለማንጸባረቅ ሞክረናል። በዚህ መንገድ አሁን ያሉትን የጤና ችግሮች ብንጠቅሳቸው ሄልዝ ኢንፍራስትራክቸር ወይም ደግሞ መሰረተ ልማት ካየን አብዛኞቹ ሆስፒታሎች ተዘርፏል። በዞን ደረጃ እስከምጠላንኛ የተዘረፉት እና የወደሙት ሆስፒታሎች ለምሳሌ ያስቀመጥናቸው ጤና ተቋማት ብጠቅስልህ በኢስተርን ትግራይ ድግራት አካባቢ ማለት ነው። ሳውዘርን ትግራይ እነማይጨው አላማጣ ነኮረም ያሉትን ቦታዎች ማለት ነው። መቀሌን እና አካባቢውን ማዕከላዊ ትግራይ፣ ኖርዝ ወስተርን ወይም ደግሞ ሽሬን ጨምሮ እስከ ማይ ፀብር ያለው እና እስከ ሸራሮ ታች ድረስ ወስተርን ትግራይ ሁመራ ቃፍታ ሁመራ የሚባለው በወረዳ ደረጃ ማለት ነው ንጸገዴ፣ ወልቃየት፣ እነዚህ ከፋፍለን አስቀምጠናቸዋል ናቸዋል። ስለዚህ በእነዚህ ያሉት ተቋማቶች ወስተርን እና በደዋ ብዘውን ያለው ማወቅ አልተቻለም። ምክንያቱም አሁንም የአማራ ሚሊሻ ወይም በሀይል ተቆጣጥሯቸው ስለሚገኝ ማለት ነው። ሁኔታቸው ማወቅ አልተቻለም። አዲግራት ሆስፒታል እየወደሙ አካላት አሉት፣ ግን አብዛኛው እቃውን ግን ተዘርፏል። አዲግራት ሆስፒታል፣ የውቃውን ሆስፒታል እንደዚህ ተዘርፏል። ሌሎች እንደ ፋጢ የሚባሉት ወደ ኤርትራ በኩል ያሉት እነ ዛላምበሳ፣ እነዚህ በሙሉ ወድመዋል፣ ተዘርፏል። ተንቤን ወይም አብይ ዓዲ ያለው ሆስፒታል ከሲቪሊያን አገልግሎት ወደ ወታደራዊ ሆስፒታል ተቀይሮ ይገኛል። ይሄ በማዕከላዊ ዞን ያለ ሆስፒታል ነው። አክሱም ሆስፒታል በመጠኑም ቢሆን ጉዳት ያልደረሰበት ሆስፒታል ነው። ከዛ ወደ ምዕራብ ስንሄድ ተለክለካ ሆስፒታል ሙሉ በሙሉ ተዘርፏል፣ ወድመዋል። ውቅሮ ማርያም ተመሳሳይ። ሱሁል ሆስፒታል አልወደመም፣ ግን ሙሉ ለሙሉ ተዘርፏል። ሸራሮ ሆስፒታል በኤርትራ ወታደር ቁጥጥር ስር ስላለ በምን ሁኔታ ውስጥ እንዳለ አዳጋቸው ይሆናል ማለት ነው። እነዚህ በሆስፒታል ደረጃ የምጠቅፍልህ ናቸው። ሌሎች የጤና መሰረተ ልማቶች የምንላቸው ጤና ተቋማት ደግሞ ጤና ጣቢያዎች ናቸው። በኢትዮጵያ የጤና ስርዓት መሰረት አብዛኛው ህዝብ የሚገለገልባቸው እና የመጀመሪያ ደረጃ የሕክምና አገልግሎት የሚያገኝባቸው ተቋማት ናቸው። ስለዚህ አብዛኞቹ ጤና ጣቢያዎች በትግራይ ውስጥ ያሉት ማለት ነው ከአገልግሎት ውጭ ሆነው ይገኛሉ፣ ነን ፋንክሽናል ሆነው ይገኛሉ። ከዛ ቀጥሎ ጤና ኬላ የምንላቸው ወይም ሄልዝ ፖስት፣ በጣም ዝቅተኛው የጤና አገልግሎት የሚሰጡ በሄልዝ ኤክስቴንሽን ወርከር አገልግሎት የሚሰጡ ጤና ተቋማት ናቸው። እነዚህ ኢንፍራስትራክቸር ወይም መሰረተ ልማት የምንለው ጤና ኬላዎች ፕላስ ሄልዝ ኤክስቴንሽን ወርከርስ ሁለቱም ተበትነው ይገኛሉ። ሄልዝ ኤክስቴንሽን ወርከርም ተበትነዋል። ስለዚህ እነዚህ ሙሉ ለሙሉ ወድመዋል ወይም ተዘርፈዋል ማለት ይቻላል ወይም ሁኔታቸው አይታወቅም፣ ሳቸው አይታወቅም፣ አገልግሎትም እየሰጡ አይደለም። ሌላኛው ትልቁ የአምቡላንስ አገልግሎት ነው። አምቡላንስ አገልግሎት ዘጠና ፐርሰንቱ በክልል ውስጥ የነበሩት አምቡላንሶች ተዘርፈዋል ወይም ወድመዋል። አስር ፐርሰንት ብቻ ናቸው በስራ ላይ የሚገኙት። አጠቃላይ ከጦርነቱ በፊት የነበሩት ጤና ሰራተኞች ወይም ሄልዝ ወርከርስ ሀያ ሺህ ነበሩ አሁን ከጠርነቱ በኋላ ያሉት ከአንድ ሺ አንድ መቶ በላይ ብቻ ናቸው አሁን የቀሩት እየተቀሩት ወይ ተሰደዋል ወይ ተገድለዋል ወይም ደሞዝ ባለመከፈሉ ምክንያት ከስራቸው ለቀዋል ማለት ነው ከጠርነቱ በፊት ዘጠና አራት ፐርሰንት የትግራይ እናቶች የቅድመ ወሊድ አገልግሎት ያገኙ ነበር አሁን ይህንን ሊያገኙ የሚችሉበት ሁኔታ ውስጥ አይደሉም ያሉት ሰባ ሶስት ፐርሰንት በጤና ተቋማት ይወልዱ ነበር አሁን ቅድም የጠቀስኳቸው የጤና ተቋማት ሙሉ ለሙሉ ከአገልግሎት ውጭ በመሆናቸው ምክንያት ይህንን አገልግሎት ማግኘት አልቻሉ። ስልሳ ሶስት ፐርሰንቱ የድህረ ወሊድ አገልግሎት ያገኙ ነበረ። ይህንንም ማግኘት አልተቻለ፣ ምክንያቱም ጤና ተቋማቶቹ ከአገልግሎት ውጭ በመሆናቸው ምክንያት። ስለዚህ በአጠቃላይ ስናየው ከአርባ አምስት ሺህ በላይ እናቶች ካለ ምንም የሕክምና አገልግሎት ወይም አውቶ አክሰስ ቱ ኤኒ ሜዲካል ሰርቪስስ ሆኖ ይገኛሉ ማለት ነው። በተጨማሪም አርባ አንድ ሺህ ሕጻናት መሰረታዊ የክትባት አገልግሎት ምንላቸው እነሱን ማግኘት አይችሉም አሁን ትግራይ ውስጥ። እነዚህ ደግሞ ሎንግ ተርም እና ሾርት ተርም ኢፌክት አላቸው። ሾርት ተርሙ ያው በቻይልድ ሁድ ኢልነስስ ወይም ህፃናትን ብቻ የሚያጠቁ በሽታዎች ሊጠቁ ይችላሉ። በተጨማሪ ሎንግ ተርም ኢፌክት ደግሞ ለተለያዩ በሽታዎች ተጋላጭ ያደረጋቸዋል ማለት ነው፣ ይህንን ክትባት ባለ ማግኘታቸው። ሌላው በጣም አስጨናቂ ጉዳይ በመድሃኒት ላይ የነበሩ ሰዎች ናቸው። ለምሳሌ ተላላፊ ያልሆኑ በሽታዎች እንደነ ሱካር የደም ግፊት እና ሌሎች ተላላፊ ያልሆኑ በሽታዎች ያለባቸው ሰዎች እነሱ መቶ ሰማንያ ሺህ ይደርሳሉ በትግራይ ውስጥ ጦርነቱ ከተጀመረ ወዲህ እና አብዛኞቹ የህክምና ተቋማት በመውደማቸው እና በመዘረፋቸው ምክንያት ይህንን አገልግሎት ማግኘት አይችሉም አሁን በዚህ ምክንያት የሚሞተው ብዙ ነው የምናውቃቸው ሰዎችም አሉ በዚህ ምክንያት የሞቱ ማለት ነው መድኃኒት በማጣት ሌላኛው ሀይ ላይ በሶሲ ሊሄድበት ይችላሉ ኤች አይ ቪ በተመለከተ ነው አርባ ሺህ አካባቢ ወይም አርባ አንድ ሺህ የሚሆኑ የኤች አይ ቪ ኤድስ መድኃኒት ተጠቃሚዎች አሉ በትግራይ ውስጥ እነዚህም። ተመሳሳይ ላለፉት አራት ወራት ይህንን መድኃኒት ማግኘት አልቻሉም። ስለዚህ በአጠቃላይ በእናቶች በህፃናት ተላላፊ የሆነ በሽታ ያላቸው እና የሌለባቸው ሰዎች የጤና ኢንፍራስትራክቸሩ ወይም የጤና መሰረተ ልማቱ በመውደቡ ምክንያት በጣም አስጨናቂ በሆነ ሁኔታ ውስጥ ይገኛሉ ማለት ነው ይሄ ቁጥሩ እና የችግሩ ስፋት ከዚህ ሊበልጥ ይችላል። ምክንያቱም ቅድም በጠቀስኳቸው ምክንያት የኛ መረጃ ውስንነት ሊኖረው ስለሚችል፣ ዶክተር ሃይ ላይ አሁን ዶክተር ፍስሀ በዝርዝር አስቀምጠዋል ባለፈው ካሰባሰባችኋቸው ግኝቶች ይህንንም በጽሁፋችሁ ላይም እንደዚሁ ሰፍሮ ይገኛ በዝርዝር። ይህ ከሆነ አሁን የተነሱትን ችግሮች ለመቅረፍ ወይም ደግሞ ተመልሶ በፊት ወደነበረበት ሁኔታ እንዲመለስና ሙሉ አገልግሎቶች መስጠት እንዲቻል ለማድረግ ምንድን ነው የእናንተ ምክረ ሀሳብ? ይህንን ችግር ለመቅረፍ ብልሃቱ ምንድን ነው? እንደገና አመሰግናለሁኝ። ካሳሁን ወደ መፍትሄዎች ከመሄድ በፊት ሁለት ነጥብ ብቻ ተጨማሪ ልጠቁም እና ከዛ በኋላ ወደዛ ሄዳለሁኝ አሁን ስለ ጤና ተቋማትን ሲያብራራ ፍስሀ እንግዲህ ከሰማንያ እስከ ዘጠና ፐርሰንት የሚሆኑ ጤና ጣቢያዎች አገልግሎት እየሰጡ አይደሉም ብሎ ጠቅሰታል ሰው ይሄ ምን ማለት ነው በሌላ አባባል ወደ ሰማንያ አምስት ፐርሰንት ያህል የትግራይ ህዝብ የጤና አገልግሎት ስርዓት እያገኘ አይደለም ማለት ነው ምክንያቱም እነዛ በገጠር ደረጃ ላይ ያሉ ጤና ጣቢያዎች በገጠር ህዝብ ላይ ያሉ አገልግሎት የሚሰጡ ናቸው። ሰው የገጠር ህዝብ ደግሞ ወደ ሰማንያ አምስት ፐርሰንት አካባቢ ያህል ስለሆነ ሊትራሊ ሰማንያ አምስት ፐርሰንት የትግራይ ህዝብ ሰርቪስ እያገኘ አይደለም ማለት ነው። ሌላው ሆስፒታሎቹን በተመለከተም ቢሆን የተወሰኑ ሰዎች እየሰሩ ነው፣ ግን ሆስፒታሎቹ በሙሉ አቅማቸው ሳይሆን እስካሁን ድረስ ባገኘነው ነው መረጃ ከሶስት ከሰላሳ እስከ አርባ ፐርሰንት ያህላቸው ብቻ ነው አገልግሎት እየሰጡ ያሉት የተቀረው በቂ አገልግሎት እየሰጡ አይደሉም ማለት ነው። አምቡላንስም ቢሆን የተወሰነ አምቡላንሶች ፍስሀዬ የጠቀሳቸው አገልግሎት የሰጥ ነው። ግን እነሱም ቢሆን ይሄ የአስቸኳይ አዋጅ ስላለ አምቡላንሶችም ጭምር የአስቸኳይ አዋጁ ተጠቂ ናቸው። ጠቅላላው የትግራይን የጤና ተቋም ስናየው አሁን ሙሉ ለሙሉ በጣም አስቸጋሪ በሆነ ሁኔታ ወይ በእንግሊዝኛ ሄል ሲስተም ኮላፕስ የሚሉት በሚል ደረጃ ላይ ነው እየደረሰ ያለው። አሁን ከጤና ተቋማት አንጻር፣ ከእናቶች ወሊዶች አንጻር፣ ከተላላፊና እና ተላላፊ ያልሆኑ በሽታዎች አንጻር፣ ከስነ ምግብ እንደዚሁም ደግሞ ከሴክሹዋል ቫዮሌንስ የምንለው ወይም ደግሞ ሬፕን ጨምሮ ማለት ነው የተለያዩ ችግሮች ደርሰዋል። እነኚህ ምንድን ነው መፍትሄ መሆን ያለበት ወደሚለው ስንሄድ ከጊዜ አንጻር አንደኛ ደረጃ ሲስተማቲክ የሆነ መፍትሄ ነው መሰጠት ያለበት። ስለዚህ ሁላ መንስኤ ጦርነቱ ስለሆነ ያመጣው ጦርነቱ የሚቆሚበት ምክንያት መፈጠር ስላለበት ስለዚህ የተለያዩ የዓለም አቀፍ ማህበረሰብ በኢትዮጵያ መንግስትም በኤርትራ መንግስትም፣ እንደዚሁም ደግሞ በሌሎች ይሄንን ውጊያውን የሚደግፉ ሀይሎች ጫና በማድረግ ውጊያው የሚቆምበት ደረጃ መፈጠር መቻል አለበት። ቁጥር አንድ መሆን ያለበት ይህንን ነው። ሁለተኛ ላይ ያሉ የጤና ተቋማት ሕክምና መድኃኒት የላቸውም። የሕክምና መሳሪያዎች ኦልሞስት በሙሉ በሚባል ደረጃ ተዘርፏል። ስለዚህ ያልፈረሱ አትሊስት የሕክምና የማሟላት ሂደት የሚሟላበት ሁኔታ ቢፈጠር፣ ይሄ እንዴት ሊፈጠር ይችላል? አሁን ይህንን ሳፖርት ለማድረግ ወይ ለማገዝ በዝግጅት ላይ ያሉ የአለም አቀፍ ድርጅቶች አሉ በጣም በጣም በብዛት ያላቸው እነኚህ ግማሻቸው አዲስ አበባ ታጉረው ነው ያሉት ፍቃድ አጥተው። ስለዚህ እነዚህ ድርጅቶች ፍቃድ የሚያገኙበት ሁኔታ ቢፈጠር፣ ፍቃድ የተሰጣቸውም ቢሆን መንግስት ወደሚፈልግበት አካባቢ ብቻ ስለሆኑ እየታዘዙ ያሉት በጣም ኒዲ የሚባል ወይ የሚያስፈልገውን ማህበረሰብ ወደሚያስፈልገውን ማህበረሰብ እንዲደርሱ አሁንም ቢሆን ፍቃድ እንዲሰጣቸው ቢደረግ ሌላው ከሥነ ምግብ ከሌላ ከሌላ ከውሃም የተያያዘ ችግር ስላለ ያም አስቸኳይ እርዳታ ምግብ የሚያገኝበት፣ ውሃ የሚያገኙበት፣ እንደዚህም ደግሞ ሌሎች ለህዝቡ መጠለያ የሚሆነውን የሚያገኙበት ሁኔታም ቢመቻች ለዚህ ሁላም ቢሆን ማድረግ የሚችሉት እነዚህ ሰብአዊ እርዳታ ለመስጠት የተዘጋጁት ድርጅቶች ስላሉ አሁንም ቢሆን እነዛ ድርጅቶች ፍቃድ የሚያገኙበት ደረጃ ቢፈጠር መልካም ነው። እንደ አራተኛ መፍትሄ አሁን ቅድም እንዳልነው ብዙዎቹ ሆስፒታሎች ሙሉ ለሙሉ ወድመዋል። ከሰማንያ እስከ ዘጠና ፐርሰንት ያህል ጤና ጣቢያዎች ስራ እየሰሩ አይደለም። የጤና ኬላዎች በሙሉ አገልግሎት ይሰጥ አይደለም። ስለዚህ ይሄ አገልግሎት ቢያንስ ወደ ነበረበት እስኪመለሱ ድረስ ተንቀሳቃስ ክሊኒክ የሚጀመርበት ሁኔታ ቢኖር መልካም ነው። ይሄ አንድ፣ እዛው ትግራይ ውስጥ ያሉ የተለያዩ የጤና ባለሙያዎችን በማስተባበር የሚደረግ ስራ ሊሆን ይችላል። ሁለት፣ አሁንም የአለም አቀፍ ተቋማት ይሄ ኤምኤስኤፍም ሌላም ሊጨምር ይችላል፣ እነሱን በማስተባበርም ሊሆን ይችላል። ስለዚህ እነኝህን ድርጅቶች በማስተባበር ተንቀሳቃሽ ክሊኒክ የሚሰጥበት ደረጃ ቢኖር እንደ መፍትሄ ሊሆን ይችላል ብለን እናስባለን። ምክንያቱም ይሄ ሁለት ነገር ነው አድረስ የሚያደርግልን አንደኛ ነገር ከቦታ ቦታም እየተንቀሳቀሱ ወይ ተገድደው ከመጠለያቸው ወይ ከቀያቸው የለቀቁ ሰዎች አሉ። ስለዚህ ይሄ ተንቀሳቃሽ ክሊኒክ እነኝህ ሰዎችም ያገኝልናል። ሁለተኛ ደግሞ በተለያዩ በዚህ በውጊያው ምክንያት አገልግሎት እየሰጡ ወዳሉ ጤና ተቋማትን መሄድ ያልቻሉ ማህበረሰብ ስላለ እነዛ ማህበረሰብ እንደማግኘት ይሄ ተንቀሳቃሽ ክሊኒክ ጥሩ መፍትሄ ይሆናል። ማለት ጥሩ ጊዜያዊ መፍትሄ ይሆናል ብለን እንገምታለን። እንደ መጨረሻ ግን የምናየው ጠቅላላ የትግራይ የጤና ስርዓት ኦልሞስት ስለወደመ ስለፈረሰ ይሄ ስልህ ከኢንፍራስትራክቸሩ እና ከሰርቪሱ አንጻር ማለት ነው። በአጠቃላይ ኮላፕስድ ስለሆነ ይሄ እንደ አዲስ ሪቪውል የሚደረግበት ወይ እንደገና የሚገነባበት ስርዓት ቢዘጋጅ የሚል መፍትሄ ያስቀምጠናል። ሲይሄ ለምግብ ግንባት አንደኛ የዓለም አቀፍ ድርጅቶች ድርጅት መሳተፍ መቻለባቸው፣ ሁለተኛ የኢትዮጵያ መንግስትም የዚህ ጣጣ መነሻ ስለሆነ አንድ የሚችለውን እገዛ ካለ እገዛ በመስጠት ማይችል ከሆነ ግን ለሚያግዙ ፍቃድ በመስጠት ቢተባበር እና ለዚህም አዎንታዊ ምላሽ እንዲሰጥ እግረ መንገዳችን ጥሪ እናቀርባለን። በአጠር ባለ ሁኔታ መፍትሄዎቹ እነኝህ ይሆናል ብለን ነው ያስብ ነው። ዶክተር ፍስሐ እንደሚታወቀው ኢትዮጵያ መንግስት ያለው አቅም በአብዛኛውም በእርዳታ የሚኖር ነው። በገዛ ዶክተር ሀይላይ አሁን ዓለም አቀፍ ማህበረሰቡም እንደዚሁ በተለያየ መንገድ እርዳታዎቹን እንዲያካሂዱ ጥሪ አቅርበዋል። ፈቃደኛ ሆነው አገር ቤት የደረሱትም ደግሞ ፈቃድ አግኝተው ረዴታቸውን እንዲያቀርቡ አሳስበዋል። ከኢትዮጵያውያን ማህበረሰብ በተለይ በዲያስፖራ ማህበረሰብ ከሚኖሩ ምን ይጠበቃል? በመንግስት በኩል ጥሪ ይቀርበዋል የተወሰኑ ሲሆን ትሉ ተካፍቷል። በእንደዚህ አይነት ነገሮች ላይ የኢትዮጵያውያን ማህበረሰብ የራሳቸውን ወገን ለመርዳት የሞራል ግዴታ አኳያ ምን ማድረግ አለባቸው ይላሉ? እሺ አተካሳሁን ወደዛ ጥያቄ ከመሻገር የበፊት ሀይ ላይ ባለው መን መደረግ አለበት በሚለው አንድ አለ ነጥብ ጨምሬ ባል ኢትዮጵያውያንም መረዳት ያለባቸው ሌላውም የዓለም ማህበረሰብ መርዳት ያለበት ብዙ ጊዜ ኤርትራ ወታደር ስንልኛ በሌላ መንገድ ወይም በሌላ ጥላቻ የሚመስለው ኢትዮጵያዊ ወይም ኤርትራዊ ሊኖር ይችላል። ግን ማንም አይቆጣጠራቸው በጣም ምንድን ነው የሚባለው? ልቅ የሆኑ የኤርትራ ወታደሮች ትግራይ ውስጥ ኦፈሬት እያደረጉ ነው። ይሄ የጤና ችግር ስለሆነ ነው ጠት ያለው ቁጥጥር የለባቸውም በጭራሽ። ስለዚህ ይሄ በጣም ሌላ ነው ይመስላቸው አሁን ኢትዮጵያውያን መረዳት አለባቸው። እየሆነ ያለው ክልሉ ውስጥ ትልቅ የጤና ችግር ሆኖ እየመጣ ያለው መኪኖች ከጤና ጥበቃም ከሌሎች አለም አቀፍ እርዳታ ሰጪ ተቋማት የሚላኩት የህክምና እርዳታ መሳሪያዎች ከመንገድ እየቀሙ ነው። ይሄ ኢትዮጵያውያን መረዳት አለባቸው፣ ሊረዱን ይገባል። ይሄ ኃይል መውጣት አለበት ስንል እየፈጸመ ካለው ግፍ ተነስተን ነው። ሁለተኛ ላነሳልኝ ጥያቄ፣ አሁንም ኢትዮጵያውያን እንዲረዱት የምፈልገው መጀመሪያ በችግሩ መስማማት መቻል አለብን። ይሄ ፖለቲካ አይደለም፣ ሰብአዊነት ነው። ሰዎች በጤና ችግር፣ በረሃብ፣ በጤና እጦት፣ በየቅጠሉ፣ በየገደሉ ነው እያደሩ ያሉት የጤና ተቋም ለማግኘት ተወውና። ስለዚህ ይሄ ችግሩ መኖሩ፣ በትግራይ ውስጥ ከፍተኛ ቀውስ መኖሩ መጀመሪያ መረዳት አለባቸው ማንኛውም ነገር ችግር እየተፈጠረ ነው ብሎ ለተናገረ ሰው ጁንታ መባል የለበትም። ይሄ መቅረት መቻል አለበት። ገንዘብ አይደለም የጠፋው ኢትዮጵያ ውስጥ ማይዘዎች ረጅም አይደለም የጠፋው ኢትዮጵያም ሁሉም ከተባበረ ትግራይ ውስጥ የተፈጠረውን ችግር መፍታት ስላቃተን አይደለም። ችግር አለ፣ እረተገደል እረሞት ረጤና ችግር እንደዚህ አለ ስንል ጁንታ ትባላለህ። ይሄ ከፍተኛ ችግር ኢትዮጵያ መንግስትም ከዲና ያል ወይም የለም ከሚል ወጥቶ ችግሩ አለ፣ ችግሩን መጋፈጥ መቻል አለበት። እንደ መንግስት የራሴን ህዝብ ብሎ የሚያምን ከሆነ በትግራይ ህዝብ እየደረሰ ያለውን ግፍ ለማስቆም ብቻ መታገል ካልሆነ፣ መስጠቃት ችግሩ የለም በማለት የሚፈታ ችግር የለም። ስለዚህ ይሄ ሁሉም ኢትዮጵያውያን ሊረዱት የሚገባው ችግሩ እኛ ከምንናገረው በላይ በጣም በጣም ጥልቅ እና ሰፊ ነው ትግራይ ውስጥ ያለው ችግር። ስለዚህ ገንዘብ በማዋጣት ይሁን ጽሁፍ በማዘጋጀት ይሁን፣ ችግሩ በማጥናት ይሁን፣ ፍላጎትንም በመተንተን ይሁን በነዚህ በሙሉ ተባብረን ችግሩን ለመፍታት ቅንነት ካለ መጀመሪያ ችግሩ መኖሩን መተማመን ያስፈልጋል። መተማመን ካለ ማንኛውም ሰው በትግራዋይም ይሁን ከትግራይ ውጭ ያለውም ኢትዮጵያዊ ተባብሮ ለተፈጠረው ችግር ለመፍታት አያቅተውም፣ ይፈታዋል ነው የሚል እምነት አለኝ እና ኢትዮጵያውያን መጀመሪያ በችግሩ ላይ መተማመን እንዲኖረን ነው የጥሪ ማስተላልፈው ዛሬ አቶ ካሳሁን። ከዛ በኋላ እርዳታዎችንም ሌሎችንም ለማሰባሰብ ችግሩንም ለመፍታት በእውቀት በችሎታ በገንዘብ ለመተጋገዝ መንገድ ይከፍታል ይሄንን ችግሩ ላይ ተተግባባል። የመጀመሪያ ደረጃ መሆን ያለበት ችግሩ ላይ እንድንግባባ፣ ከፖለቲካ አይን መውጣት መቻል አለበት። መሬት ላይ ወርዶ አላዩትም። ጠቅላይ ሚኒስትሩ ቢሆን መሬት ላይ ወርዶ አላየውም። ትግራይ ውስጥ ችግር አለ ሲባል ሆኖ ይሄ ጁንታ ነው ይባላል። ስለዚህ ይሄ ይሄ መቆም መቻል አለበት እና ይሄ ለኢትዮጵያውያንን ማስተላለፍ የምፈልገው መልእክት ዛሬ ይሄንን ነው። አቶ ካሳሁን፣ ዶክተር ሀይላይ አብርሃም በፍሊንደርስ ዩኒቨርሲቲ የተላላፊ በሽታዎች ተመራማሪ፣ ዶክተር ፍስሀ ሀይለ ተስፋይ በዲከን ዩኒቨርሲቲ የተላላፊ ያልሆኑ በሽታዎች ተመራማሪ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ ኝ ካሳሁን፣ እኛም ለሰጣችሁን እድል በጣም እናመሰግናለን። አንተ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።